እንደ ምን አምሽታችሁልኛል የተከበራችሁ አድማጮቼ። የኢትዮጵያ አትሌቶች በሳምንቱ ማብቂያ በተለያዩ የዓለም ከተሞች በተካሄዱ ዓለም አቀፍ ሩጫ ውድድሮች ድል የተቀዳጁበትን ዜና አስቀድማለሁ። በመጀመሪያም በ ሰላሳ ሰባተኛው የፓሪስ ማራቶን በሴቶቹ የስፍራውን አዲስ ክብረ ወሰን አስመዝግባ የወርቁን ሜዳሊያ የወሰደችውን ፈይሴ የታደሰን ዜና እናያለን። በዚህ ውድድር ሁለተኛ የወጣችውም ኢትዮጵያዊት ናት። መሪማ መሐመድ ትባላለች። አንደኛ የወጣችው ፈይሴ ሁለት ሰዓት 21 ደቂቃ 06 ሴኮንድ፣ እንዳልኩት የስፍራውን አዲስ ሰዓት በክብረ ወሰንነት አስመዝግባለች። መሪማ መሐመድ ሁለት ደቂቃ ዘግይታ ሁለተኛ ስትወጣ፣ በሦስተኝነት የፈጸመችው ዩኒስ ኪሩዋ ጄብ ኪሩዊ ከኬንያ ናት። በዚህ ውድድር ኢትዮጵያውያኑ አራተኛ፣ ስድስተኛ፣ ሰባተኛና ስምንተኛ በመውጣት ጥሩ ውጤት ማስመዝገባቸውን ከስፍራው የደረሰን ዜና ያስረዳል። በወንዶች ኬንያዊው አትሌት ፒተር ሶሜ የውድድሩ ያልተጠበቀ አሸናፊ ሆኗል። ከእርሱ ይልቅ ቅድሚያ ግምት አሳድሮ የነበረው ኢትዮጵያዊው ታደሰ ቶላ በሁለተኝነት ፈጽሟል። ጊዜያቸውም 2538 እና 20633 ሆኖ ተመዝግቧል። መገር ሳባጫ አራተኛ ሆኗል። እዚህ በዩናይትድ ስቴትስ ካልስባድ ካሊፎርኒያም ትላንት ሌላ ኢንተርናሽናል ሩጫ ውድድር ተካሂዶ በሁለቱም ጾታዎች ድል የተቀዳጁት የኢትዮጵያ አትሌቶች ናቸው። በወንዶቹ አምስት ሺህ ደጀን ገብረ መስቀል 13 ደቂቃ 20 ሴኮንድ በሆነ ጊዜ በአንደኝነት ሲጨርስ ኬንያዊው ጆን ኪፕኮች ከስድስት ሴኮንድ በኋላ በሁለተኝነት ገብቷል። ሦስተኛና አራተኛ የወጡት የኔው አላምረውና ኢብራሂም ጄይላን ከኢትዮጵያ ናቸው። በሴቶቹም እንዲሁ የአንደኝነቱን ስፍራ የወሰደችው ገለቴ ቡርቃ ስትሆን መርሲ ቼሮኖና ፓስካሊ ኪፕኮች ከኬንያ ሁለተኛና ሦስተኛ ሆነዋል። አራተኛ የወጣችው ወርቅነሽ ኪዳኔ ሆናለች። የገለቴ ቡርቃ ጊዜ 15 ደቂቃ ከ25 ሴኮንድ ነው። አትሌቲክሱ በዚሁ ያበቃ። ከአትሌቲክስ ወደ እግር ኳስ ዜና ስንሸጋገር ከጊዜ አንጻር ሁሉንም ባጭር ባጭሩ አያለሁ። ቅዱስ ጊዮርጊስና ደደቢት የአፍሪካ ክለቦች ሻምፒዮንስ ሊግና የአፍሪካ ኮንፌዴሬሽን ካፕ የመልስ ማጣሪያቸውን ትላንት በአዲስ አበባና በባማኮ አከናውነዋል። ከሁለት ሳምንት በፊት ከሜዳው ውጪ በሱዳኑ አልሂላል ሸንዲ አንድ ለባዶ በሆነ ውጤት ተሸንፎ የተመለሰው ደደቢት ትላንት አዲስ አበባ ላይ ባደረገው የመልስ ጨዋታ ባዶ ለባዶ በመለያየቱ በአጠቃላይ ውጤት አንድ ለዜሮ ሸንዲ ወደ ቀጣዩ ዙር አልፏል። ደደቢት አብቅቶለታል። በ34ተኛው ደቂቃ ላይ ጌታነህ ከበደ የመታውን ፍጹም ቅጣት ምት የአልሸንዲ በረኛ አክሽፎበታል። በአፍሪካ ክለቦች ሻምፒየንስ ሊግ ደግሞ ተሳታፊ የሆነው ቅዱስ ጊዮርጊስ ትላንት ምሽት ባማኮ ላይ ከጆሊባ አቻው ጋር አንድ ለአንድ አቻ በመለያየት ወደ ቀጣይ ማጣሪያ ማለፉን አረጋግጧል። ጊዮርጊስ ከሁለት ሳምንት በፊት ጆሊባን አዲስ አበባ ላይ ሁለት ለባዶ ማሸነፉ አይዘነጋም። በአጠቃላይ ውጤት ሦስት ለአንድ ወደ ቀጣይ ዙር አልፏል። ቀጥዬ የእንግሊዝ ፕሪምየር ሊግና የስፔን ላሊጋ ውጤቶችን በአጭር ባጭሩ እመለከታለሁ። በእንግሊዝ ፕሪምየር ሊግ ዛሬ ከዚህ የሦስት ሰዓት ፕሮግራማችን ፍጻሜ በኋላ የአንድ ከተማ ሁለት ቡድኖቹ ማንቸስተር ሲቲና ማንቸስተር ዩናይትድ የሁለተኛ ዙር ግጥሚያቸውን ያደርጋሉ። የዛሬ ውጤታቸውን ሳንጨምር ፕሪምየር ሊጉን በሰባ ሰባትና በስልሳ ሁለት ነጥብ ይመራሉ። በማንቸስተር ዩናይትድ መሪነት ማለቴ ነው። ትላንት ቼልሲ ሰንደርላንድን ሁለት ለአንድ በመርታቱ የፕሪምየር ሊጉን ሦስተኝነት ደረጃ ለመቆናጠጥ ችሏል። በሌሎች ጨዋታዎች አርሰናል ዌስት ብሮምዊችን ሁለት ለአንድ አሸንፏል። የአርሰናሉ ቶማስ ሮውስኪ ሁለቱን ግቦች ከማስቆጠሩም በላይ ወደ ኋላ ተመልሶም በአርሰናል ላይ ሁለተኛ ግብ መሆን የምትችል ኳስ አድኗል። በዚህም የቡድኑ ባለውለታ ሆኗል። ስቶክ ሲቲ በአስተን ቪላ ሶስት ለአንድ ሲረታ፣ ሬዲንግ በሳውስሃምፕተን ሁለት ለባዶ ተሸንፏል። ስዋንሲና ኖርዊች ሲቲ፣ ቶተናም ሆትስፐርና ኤቨርተን በተመሳሳይ ሁለታቻ የተለያዩ ክለቦች ናቸው። በፕሪምየር ሊጉ ቼልሲና ቶተናም ሆትስፐር በእኩል 58 ነጥብ በግብ ተበላልጠው ሶስተኛና አራተኛ ናቸው። አርሰናል በ56 ነጥብ በአምስተኝነት ትግሉን ቀጥሏል። ባጭሩ የስፔን ላሊጋን አይቼ አበቃለሁ። ሀያላኑ ባርሴሎናና ሪያል ማድሪድ ተመካክረው የገቡ ይመስል በተጋጣሚዎቻቸው ላይ እኩል አምስት አምስት ግቦችን አስመዝግበዋል። ሊዮኔል ሜሲ በጉዳት ያልተሰለፈበት ባርሴሎና በሪያል ማዮርካ ላይ የግብ ዶፍ አውርዶበታል። አምስት ለዜሮ ነው ውጤታቸው። ሦስቱን ፋብሬጋዝ፣ ሁለቱን ሳንቼዝ ለባርሴሎና አስመዝግበዋል። በሌላው ሜዳ ሪያል ማድሪድ ቀድሞ ቢገባበትም ሌቫንቴን አምስት ለአንድ አስተናግዷል። ሁለቱን ኦዚል፣ ሮናልዶ፣ ካካና ሂጉዌን አንድ አንድ ጎሎች ለሪያል ማድሪድ አስቆጥረዋል። የደረጃ ሰንጠረዡን ባርሴሎና በ78 አናቱን ተቆጣጥሮታል። ሪያል ማድሪድ ዝቅ ብሎ በ65 ይከተላል። አትሌቲኮ ማድሪድ በ61 ይሰልሳል። በዚሁ ላብቅ፣ አድማጮቼ ሳምንት በተመሳሳይ ዝግጅት ያገኛችኋለሁ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ።